ሰው በሀገሩ እናትና አባት በመከራና በፍዳ ያሳደጉትን ልጅ አስክሬን ለማግኘት ይህንን ያህል እንዴት ይንከራተታል በሚልና ኢትዮጵያ የገባችውን ዓለም አቀፍ ስምምነት በፍጥነት እንድታከብር ለመጠየቅ ነው ወደ ኤምባሲው የገባ ነው ሲሉ አቶ አለባቸው ደሳለኝ በስልክ ለዶቼቪሌ ገልጸዋል። ዓላማችን የሕሊና እስረኞች ናቸው ተብለው የታሰሩት ኢትዮጵያውያን ወንድሞቻችንን በግፍ ረሽ ነው በጥይት ደብድቦ ከገደለ በኋላ በሳት ቃጠሎ ነው ብሎ አስክሬኑን ለቤተሰቦች አንሰጥም ብለው ይሄው እስካሁን ድረስ እናት አባት በንብርክክ እየሄደ እያለቀሰ በአመት ባል ምድር ኡ እያሉ ይገኛሉ። ስለዚህ የሞቱት ወንድሞቻችንን አስክሬን ኢትዮጵያ በገባችው ዓለም አቀፍ ውል መሰረት ነጻ የአስከሬን ምርመራ የሚደረግበት በፕሮፌሽናል ነፃ የአስከሬን ምርመራ የሚደረግበት ሁኔታ ተፈጥሮ ወንድሞቻችን አስከሬን ለማን እንደሞቱ መንግስት ግልጽ አድርጎ ለህዝቡ እንዲያሳውቅና አስከሬኖቻቸውን ደግሞ ለቤተሰቦቻቸው እንዲያስረክቡ የምንፈልገው ይህን ጥያቄ አምባሳደሩ እንዲመልስልን ነው ሄደን የነበረው። ሆኖም ግን ውስጥ ስንገባ አምባሳደሩ ለመምጣት ፍቃደኛ ባለመሆኑና በሩን ቆልፎ እምቢ ስላለን ብቻ ወጥተናል። ፖሊሶች ከመጡ በኋላ የቀድሞ ጠቅላይ ሚኒስትር መለስ ዜናዊን ፎቶግራፍ ማስወረዳቸውን የገለጹት አቶ አለባቸው ከኤምባሲው በሰላም መውጣታቸውንና በፖሊስ የደረሰባቸው ነገር እንደሌለ ገልጸዋል። ፖሊሶች ከመጡ በኋላ ፖሊሶቹ በሰላማዊ ሁኔታ አነጋገሩን። ያው ያለውን ሁኔታ እናውቃለን፣ እንረዳለን። ነገር ግን አምባሳደራችሁ ለማነጋገር ፈቃደኛ ስላልሆነ ምንም ማድረግ አንችልም። ስለዚህ እባካችሁ ይሄ ኤምባሲ ስለሆነ ለዛሬ ወቅትም ብለው ያው ባንድራችን አውልብልበን ወጥተናል። ለአንድ ሰዓት ያክል ኤምባሲ ተቆጣጥረ ነዋል በለንደን ወደሚገኘው የኢትዮጵያ ኤምባሲ በሶስት የተለያዩ ቁጥሮች በተደጋጋሚ ደውዬ ነበር። ሪሴፕሽን ኢዝ ኖት አቫይላብል ቱ ቴክ ዮር ኮል። ፕሊዝ ሊቭ አ መሴጅ አፍተር ዘ ቶን Is not available to take your call. Please leave a message after the tone. Is